ሼህ መሐመድ ሁሴን አላሙዲ ቢሊየነር ናቸው። በብዙዎች ግምት ሼሁ በዓለም ከፍተኛ ሀብት ካላቸው አፍሪካውያን አንዱ ናቸው። በተለያዩ የዓለም አካባቢዎች የገነቧቸውን የንግድ ተቋማት የሚያስተዳድሩት ከቦታ ቦታ በሚዘዋወሩባቸው ጊዜያት ከሀገር መሪዎችም ጋር ይገናኛሉ። ዛሬ ግን ራሳቸውን ያገኙት ሳዑዲ አረቢያ በከፈተችው ግዙፍ የጸረ ሙስና ምርመራ መካከል ነው። ባለፈው ቅዳሜ ሪያድ ከተማ ውስጥ ከሚጠረጠሩ ሌሎች ልዑላንና የቀድሞ ሚኒስትሮች ጋር ተይዘው በቁጥጥር ስር ከዋሉ በኋላ ቀጣዩን እርምጃ በአንድ ከፍተኛ ጥበቃ በሚደረግበት ሆቴል አዳራሽ ወለል ላይ በተነጠፈላቸው ፍራሽ ላይ ተኝተው በመጠባበቅ ላይ ናቸው። ሳሌም ሰሎሞን ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። በሼህ መሐመድ ሁሴን አላሙዲን ላይ የቀረቡባቸው ክሶች ግልጽ አይደሉም። ጽሕፈት ቤቱ በለንደን የሆነው የሼሁ ቃል አቀባይ ቲም ፔንድሪ ለቪኦኤ በኢሜይል የላከው መልእክት ግን እስሩ ወይም እገታው የዓላሙዲንን ዓለም አቀፍ የንግድ ተቋማት አይነካም ይላል። አንዳንዶቹን ክሶች አስመልክቶ በሳዑዲ አረቢያ ምርመራው ሲካሄድ ጉዳዩ የራሷ የሳዑዲ አረቢያ የውስጥ ጉዳይ በመሆኑ ሼሁ በውጭ ያሉ ንብረቶቻቸውን አስመልክቶ አጥብቀው የሚቃወሙት ይሆናል። በዚህ የምርመራ ሂደት ሼሁ በውጭ ሀገሮች ያሏቸው የንግድ ተቋማት አይነኩም ከማለት ውጪ ተጨማሪ አስተያየት የለንም። የሳዑዲ መንግሥትም ከትላንት በስቲያ ማክሰኞ ከታሰሩት ሰዎች ጋር ግንኙነት ያላቸውን መዋለንዋይ መዳቢዎች ለማረጋጋት ያለመ መግለጫ አውጥቷል። እንዳይንቀሳቀሱ የተደረገው የእስረኞቹ የግል የባንክ አካውንቶች ናቸው፣ ተያያዥ የንግድ ተቋሞቻቸውን አይመለከትም ይላል የመንግሥቱ መግለጫ። መሐመድ ሁሴን አላሙዲ እንደ አውሮፓውያን ዘመን አቆጣጠር በ1946 ዓ ም ደሴ ውስጥ ነው የተወለዱት። እናታቸው ኢትዮጵያዊት፣ አባታቸው የሳውዲ ዜጋ ናቸው። በ1960 አጋማሽ ላይ ወደ ሳውዲ ከሄዱ ከ ከሀያ አመታት በኋላ የመጀመሪያውን ቢሊዮን ዶላር ሠሩ። ገንዘቡ የተገኘውም የምድር ውስጥ የነዳጅ ዘይት ማከማቻ ለመገንባት ከተሰጣቸው የኮንስትራክሽን ውል መሆኑ ይዘገባል። ከዚያን ጊዜ በኋላ የንግድ ሥራቸው በአውሮፓ በመካከለኛው ምሥራቅና በአፍሪካ የተስፋፋና ያደገ ሲሆን ይህም የስዊድኑን ትልቁን ድፍድፍ ዘይት ማጣሪያ ይጨምራል። በብሉምበርግ መሠረት ሼህ መሐመድ ሁሴን አላሙዲ በአሁኑ ወቅት ያላቸው ሀብት በአስር ቢሊዮን ዶላር ይገመታል። ኢትዮጵያውያን የሼህ አላሙዲንን ሁኔታ በቅርብ ይከታተላሉ። ሄኖክ ጋቢሳ በዋሽንግተንና በቨርጂኒያ ሊ ዩኒቨርሲቲ የሌክሲንግተን የሕግ ትምህርት ቤት መምህር ናቸው። ስለ ሼሁ ሲናገሩ አላቸው ከሚባለው አስር ቢሊዮን ዶላር ሦስት ነጥብ አራት ቢሊዮኑን የመደቡት ኢትዮጵያ ውስጥ ነው። በዚያም የነዳጅና የወርቅ ማዕድን እንዲሁም የእርሻና የሲሚንቶ ፋብሪካ እንዳላቸው አስረድተዋል። ሄኖክ ጋቢሳ ሼሁ በእነዚህ ኢንቨስትመንቶች ላይ ሕጋዊ መብት ያላቸው ስለ መሆኑ ግን ይጠይቃሉ። ምክንያቱም ሳውዲ አረቢያ ለሁለት አገር ዜግነት እውቅና አትሰጥምና ነው በማለትም ያስረዳሉ። ስለዚህ አላሙዲ ወደ ሳውዲ ጠቅለው በሄዱበት ወቅት የነበራቸውን የኢትዮጵያ ፓስፖርት አስረክበዋል ማለት ነው ሲሉ ሄኖክ ጋቢሳ ያብራራሉ። ኢቫንዶ ሂ ኢዝ ቦርን ኢን ኢትዮፕያ ሂ ኢዝ አ ሳኡዲ ሲቲዘን የኢትዮፕያን ሎ ኢን ሞስት ሲቹዌሽንስ ኢዝ ቬሪ ሪስትሪክቲቭ አስ ቱ ሃው ፎሬን ሲቲዘንስ ካን ኢንቨስት ኢን ኢትዮፕያ በት ዲስ ጋይ የተወለዱት ኢትዮጵያ ውስጥ ቢሆንም የሳዑዲ አረቢያ ዜጋ ናቸው። የኢትዮጵያ ሕግም ሀገሪቱ ውስጥ መዋዕለ ንዋይ የሚያፈሱ የሌሎች ሀገሮች ዜጎችን በተመለከተ በጣም ገዳቢ ነው። እኚህ ሰው ግን ኢትዮጵያ ውስጥ እንዴት ኢንቨስት ማድረግ እንደሚቻል ያወቁበት ይመስላል እንደ ፈለጉ በነጻነት ለመንቀሳቀስ የሚያስችል እድል ተሰጥቷቸዋል ማለት ይቻላል። ከቅርብ ዓመታት ወዲህ ግን አላሙዲ በተወለዱበት ሀገር ውስጥ ችግሮች ገጥሟቸዋል። ሚድሮክ ኩባንያቸው ግዙፍ የተባሉ የሲሚንቶና የወርቅ ማዕድን ቁፋሮዎችን የሚያካሂደው በታወቀው የኦሮሚያ ክልል ነው። ሥርዐት ወጣቶች በእነዚያ ንብረቶቻቸው ላይ ጥቃትና የተቃውሞ ሰልፎችን ማካሄዳቸውን ተከትሎ የአካባቢው አስተዳዳሪዎችም የማዕድናቱን ሥራ በማስቆም አላሙዲ የሥራ እንቅስቃሴውን ወጣቶቹ እንዲረከቡና እንዲያካሂዱ ይፈቅዱ ዘንድ መጠየቃቸውን ብሉምበርግ ዘግቧል። ሄኖክ ጋቢሳ እንዳሉት በቅርቡ እንዲያውም በሼሁና በኦሮሚያ ክልል አመራሮች መካከል ከፍተኛ አለመግባባት ተፈጥሮ ነበር። አስተዳዳሪዎቹ አንዳንዶቹን የሼሁን ኢንቨስትመንቶች ወስደው ለወጣቶቹ ለማከፋፈል ሞክረው ነበር ብለዋል። ሄኖክ ጋቢሳ አክለው ሲናገሩም አብዛኛው የኦሮሞ ሕዝብ ከሼህ መሐመድ ሁሴን አላሙዲ ኢንቨስትመንቶች ተጠቃሚ አልሆነም። ለምሳሌ የለጋ ደንቢን አንዳንድ ኦሮሞዎች የዕለት ተዕለት ሕይወት ብንመለከት ይላሉ ሄኖክ ጋቢሳ የለጋ ደንቢን ነዋሪዎች ሕይወት ብናይ በአካባቢው አንድም ትምህርት ቤት የለም። የጤና ጥበቃ አገልግሎት የሚሰጥ ክሊኒክም ሆነ ለወጣቱ የሥራ ዕድል የሚያስገኝ ነገር አይታይም። ቢሊዮኔሩ ኢንቨስተር ሼህ መሐመድ ሁሴን አላሙዲ ግን በአካባቢው ከሚያስቆፍሩት ማዕድን ወርቁን ያፍሳሉ። አብዛኛው የሼው ከፍተኛ ሀብት የሚመጣውም ከዚህ በዓመት አምስት ሺህ ኪሎ ግራም ወርቅ ከሚገኝበት ከለጋ ደንቢ ነው ሲሉ Henokka gak bisa asal ditawar. <tik>